የመንና ሶማሊያን የሚለየው የኤደን ባህረ ሰላጤ በዓለማችን ትልቁ የባህር ንግድ መስመር ነው። በእስያና በአውሮፓ መካከልም ትልቁ መገናኛ ነው። ይህ የንግድ መስመር በአፍሪካ ቀንድና በአረብ ባህረ ሰላጤ መካከል የሚደረገውን ስደትም ያስተናግዳል። በዚህ መንገድ በተለይ ወደ ሳውዲ አረቢያ የሚደረገው ስደት የቆየና የተለመደ ነው ሲሉ ካለም አቀፉ የስደተኞች ድርጅት ካትሪን ኖርዚንግ ያብራራሉ። ይህ በፍጹም አዲስ ልማድ አይደለም። ከጅቡቲና ከሶማሊያ ተነስተው ኢትዮጵያውያንና ሶማሊያውያን ባህር አቋርጠው ወደ የመን መጓዝ እየተለመደ ነው፣ በተለይ ወደ ሳውዲ አረቢያ ለመሸጋገር በታሪክ በርካታ ኢትዮጵያውያንና ሶማሊያውያን ከጦርነቱ በፊትም የመን ይኖራሉ። ይህ ፍጹም አዲስ ነው ብዬ ልናገር አልችልም። ነገር ግን ግጭት በሰፈነባት የመን ስደተኞች አሁንም ድረስ መምጣት መቀጠላቸው አስገራሚ ነው ብዬ አስባለሁ። በነዳጅ ዘይት የበለጸጉት ሳውዲ አረቢያና ሌሎች ሀብታም የባህረ ሰላጤው መንግስታት በአንድ በኩል፣ በአፍሪካ ቀንድ ለአመታት በዘለቀ የእርስ በርስ ጦርነት የደቀቀችው የዓለማችን ድሃዋ ሀገር ሶማሊያ በሌላ በኩል፣ በመሀል ደግሞ በጦርነት የምትታመሰው የመን ትገኛለች። ይቺ ሀገር ታዲያ ከ2014 ጀምሮ በሚካሄደው የእርስ በርስ ጦርነት ሳቢያ በሺህ የሚቆጠሩ የሀገሬው ዜጎች ለሞት ሚሊዮኖች ደግሞ ለስደት መዳረጋቸውን መረጃዎች ያሳያሉ። ያም ሆኖ ግን የአፍሪካ ቀንድ ስደተኞች አሁንም ድረስ ወደዚች ሀገር መሰደዳቸውን አላቋረጡም። እንደ ዓለም አቀፉ የስደተኞች ድርጅት በዚህ ሁኔታ ሞትና እንግልት እያጋጠማቸውም ቢሆን ባለፈው ዓመት ብቻ ወደ 87 ሺ የሚጠጉ ሰዎች ከኢትዮጵያና ከሶማሊያ ባህር አቋርጠው ወደ የመን ጉዞ አድርገዋል። በዚህ ጉዞም በርካቶች ህይወታቸውን አጥተዋል። በጀልባው ላይ ግርግር ተነሳ ይላሉ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ዊሊያም ስፔንሰር ባለፈው ጥር ወር መጨረሻ የደረሰውን የአደጋ ሁኔታ ሲገልጹ በብዙ መቶዎች የሚቆጠሩ ሰዎች በአብዛኛው ከሶማሊያና ከኢትዮጵያ የሆኑ ጀልባው ላይ ነበሩ። እናም ጀልባውን የሸጡት ህገወጥ የሰው አዘዋዋሪዎች መንገደኞቹን በድንገት ተጨማሪ ገንዘብ መጠየቅ ጀመሩ። የተወሰኑት ሲከፍሉ፣ ሌሎች ግን መክፈል አልቻሉም ወይም ተቃወሙ። በዚህ ጊዜ ህገወጥ ደላሎቹ ባልከፈሉ ሰዎች ላይ መተኮስ ጀመሩ። እናም ግርግር ተነሳና ጀልባዋ ወደ አንድ ጎን ማዘንበል ጀመረ መረች በዚህ ጊዜ ብዙ ሰዎች ሰጠሙ። ቢያንስ ሰላሳ ሰዎች ሞተዋል። እንደሳቸው ገለጻ የሞቱት ሰዎች ቁጥር ከዚህም በላይ ሊያሻቅብ ይችላል። ያም ሆኖ ግን ሰዎች ምርጫ ስለሌላቸው አሁንም ድረስ ይሰደዳሉ ሲሉ ያክላሉ። ብዙዎችም ከጦርነትና ከድህነት ሸሽቶ የመጡ በመሆናቸው ወደ ሀገራቸው መመለስ አይፈልጉም ሲሉም ይገልጻሉ። ሶማሊያውያን በየመን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በኩል በስደተኝነት መመዝገብ የሚችሉ ቢሆንም በሀገሪቱ ያለው ጦርነት ሁኔታውን አስቸጋሪ አድርጎታል። በዚህ የተነሳ በርካታ ስደተኞች ለእንግልት፣ ለጥቃትና ለስራት የተጋለጡ መሆናቸው ይነገራል። ሌሎች ደግሞ ለጉዞ የሚሆን ገንዘብ ለማግኘት አደንዛዥጽ በሚመረትባቸው ማሳዎች ሳይቀር ለመስራት ይገደዳሉ ነው የሚባለው። ከዓለም አቀፉ የስደተኞች ድርጅት ካትሪን ኖርዝ እንደሚሉት ሁሉም አልሳካ ሲላቸው አንዳንድ ጊዜ ወደ ሀገራቸው እንደልመልሳቸው ይጠይቃሉ ይላሉ። በዚህ ጊዜ ደህንነታቸው በተጠበቀ ሁኔታ ለመመለስ እንሞክራለን፣ ነገር ግን አብዛኛዎቹ የህገ ወጥ ደላሎችን በመተማመን ህይወታቸውን ለነሱ አሳልፈው ይሰጣሉ ሲሉ ነው ኖርዝ የተናገሩት። ዊልያም ስፔንሰር ግን ለስደተኞች ህጋዊ መንገዶችንና አማራጮችን ልናሳያቸው ይገባል ሲሉ ይሟገታሉ። እናም ለዚህ ነው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤን ኤችሲአር ሰዎች በጥንቃቄ ደህንነታቸው ተጠብቆ እንዲጓዙ ስለ ህጋዊ የደህንነት አማራጮች የሚሟገተው ስደተኞችን መልሶ በማስፈር ቤተሰብን እንደገና በማገናኘት ለስደተኞች የተማሪዎች ቪዛ መፍቀድና ሌሎች ህጋዊ መንገዶችን በመጠቀም ሰዎች በዚህ መንገድ ህይወታቸውን አደጋ ላይ መጣል ሳያስፈልጋቸው እንዲጓዙ ማድረግ ይቻላል። እነዚህን አሳዛኝ ታሪኮችም በዚህ መግታት ይቻላል።